ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 2 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጂታዬና እኔም ሶሎሞን አባተ ነን። የሳውዲ አረቢያ ተመላሾች ዛሬ አንድ ዓመት ሞላቸው። ውጤቱ የተደበላለቀ ነው። ሀቁን እንነጋገር ግን ከፊሉ ተመላሾች ተመልሰው ሄደዋል። ያ ማለት የሉ ተመላሾች አይደሉም፣ ሄደዋል፣ እንደገና ተጉዘዋል ማለት ነው። አቶ ክፍለ ማርያም ገብረ ወልድ የክርስቲያን በጎ አድራጎትና ልማት ድርጅት የስትራቴጂ ቡድን መሪና ልዩ አማካሪ ናቸው። በአብይ ርዕስ ዘገባ ይዘናል። ከዜናዎቻችን መካከል ደግሞ ቁንጅት ፖሊስ ባለፈው ቅዳሜ አስሯቸው ከነበሩት የዘጠኙ ተቃዋሚ ፓርቲዎች አመራር አባላትና ሌሎች ከሶስት ሰዎች በስተቀር በሙሉ እንደፈታቸው ታወቀ የሚለው አንዱ ነው። ታይም መጽሔት ኢቦላን ለመዋጋት በተያዘው ዘመቻ የተጠመዱትን የሕክምና ባለሙያዎችና ሌሎች የአመቱ ሰዎች ሲል ሰይሟል የሚሉት አሉን። አሁን የዓለም ዋና ዋና ዜና እናሰማችሁ። ፖሊስ ባለፈው ቅዳሜ በቁጥጥር ስር አውሏቸው ከነበሩት የዘጠኙ ተቃዋሚ ፓርቲዎች አባላትና ሌሎች ከሶስት ሰዎች በስተቀር በሙሉ እንደፈታቸው ታወቀ። ሰላማዊ ሰልፉን ለመካፈል በእለቱ በመስቀል አደባባይ የተገኙ ወደየክፍለ ከተማቸው ከተላኩ በኋላ በማስጠንቀቂያ እንደተለቀቁ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ገልጸዋል። ከአርብ ዳር 26 ቀን በፊት የተያዙ ሰዎች ግን ዛሬም እንዳልተፈቱ ፓርቲው አስታውቋል። መለስካቸው አመሀ ዜናውን አድርሶናል። የዘጠኙ ተቃዋሚ ፓርቲዎች ትብብር ባለፈው ቅዳሜና እሁድ ጠርቶት ከነበረው ሰላማዊ ሰልፍና የአደባባይ ስብሰባ ጋር በተያያዘ ፖሊስ ይዟቸው ከነበሩት መካከል አብዛኛዎቹ እንደፈታቸው ታወቀ። የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለቪኦኤ በስልክ እንዳስታወቁት ከሆነ ብዙ የፓርቲ አመራር አባላትን ጨምሮ ከአራት የተለያዩ ፖሊስ ጣቢያዎች ዘጠና ሶስት ሰዎች በሰው ዋስ ብቻ ተለቀዋል። አቶ ዮናታን ጨምሮ እንዳብራሩት ከቂርቆስ ወይም ፖፖላሬ ፖሊስ ጣቢያ 27፣ ከአዲስ አበባ ፖሊስ ወይም ሶስተኛ ፖሊስ ጣቢያ ከሚባለው 52፣ ከቤላ ፖሊስ ጣቢያ አራት ከኮተቤ አስር ተፈተዋል። ከአርብ ህዳር 26 ቀን 2007 ዓ.ም በፊት በተለያዩ ቀናት ለሰልፉ ቅስቀሳ ሲያካሄዱ በፖሊስ ተይዘዋል ያሏቸው አቶ ማቲያስ መኩሪያና አቶ ባህረን እሸቱ ዛሬም በወረዳ 9 ፖሊስ ጣቢያ እንደሚገኙ ተናግረዋል። ሌላው ወደ ቅሊንጦ እስር ቤት የተላኩት አቶ ሲሳይ ዘርፉም እንዲሁ ቀደም ባሉት ቀናት የተያዙ መሆናቸውን የፓርቲው የህዝብ ግንኙነት ኃላፊ አረጋግጠዋል። ፖሊስ በምን ምክንያት በእነዚህ እስረኞች ላይ ከፍርድ ቤት ተጨማሪ የምርመራ ጊዜ ከወሰደ በኋላ ዛሬ ሳይታሰብ እንደፈታቸው ለጊዜው የሚታወቅ ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትሱ የዜና መጽሔት ታይም መጋዚን ኢቦላን ለመዋጋት በተያዘው ዘመቻ የተጠመዱትን የህክምና ባለሙያዎችና ሌሎችም የዓመቱ ሰዎች ሲል የታይም መጽሔት ዋና አዘጋጅ ናንሲ ጊብስ ዛሬ እንዳስታወቀችው የውጊያ ዘመቻ ባለችው ኢቦላን ለመጋፈጥ የተሰማሩትን ዶክተሮች፣ ነርሶችና ሌሎች የሕክምና ባለሙያዎች የራሳቸውን ሕይወት ለአደጋ በማጋለጥ ጭምር ያለመታከት ባሳዩት ብርታት፣ ጥንካሬና ቁርጠኝነት ለስያሜው በቅተዋል ብላለች። ለአመቱ ሰውነት የበቁት ባለሙያዎች ድንበር የለሹን የበጎ ፈቃደኛ ሐኪሞች የረድኤት ቡድን ዶክተርስ ዊዛውት ቦርደርስ እና የክርስቲያን የሕክምና በጎ አድራጎት ማህበሩን ሳማሪታንስ ፐርስ ጨምሮ ከሌላው ዓለም የተለዩ የተለያዩ አካባቢዎች የመጡ መሆናቸውን ዋና አዘጋጁ አመልክታለች። የጸረ ኢቦላ ዘማቾቹ የከዚህ ቀደሞቹን የመጽሔቱን የአመቱ ምርጥ ሰዎች የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን፣ የሮማ ካቶሊካዊት በቤተ ክርስቲያን መሪ ሊቀ ጳጳስ አቡነ ፍራንሲዝን እና የሩሲያውን የቀድሞ ፕሬዚደንት ሚካኤል ጎርባቾቭን፣ የፌስቡኩን መስራች ማርክ ዙከርበርግን በተመሳሳይ እንደዚህኛው ሁሉ በቡድን ተመርጠው ለስሙ የበቁትን የዩናይትድ ስቴትስ ሴቶች ይቀላቀላሉ። ሴራሊዮን ምስራቃዊ ግዛት አንድ የገጠር ወረዳ ውስጥ እስካሁን ሳይደረስበት ተደብቆ በቆየ የኢቦላ ወረርሽኝ በርካታ ሰዎች አልቀዋል ሲል የዓለም የጤና ድርጅት አስታውቋል። ባለፈው ሳምንት መርማሪዎች በገጠሯ ኮኖ የምትባለው ወረዳ ተሰማርተው ባደረጉት ክትትል ወረርሽኙን ለመታገል በሚገባ ያልተደራጀ በሆነ አንድ ሆስፒታል ውስጥ ህመምተኞች ህይወታቸው ሲያልፍ የነበረበትን ዘግናኝ ሁኔታ ተመልክተዋል፣ ነው ያለው ድርጅቱ። መርማሪዎቹ ለ11 ቀናት እዚያው ቆይተው 87 አስከሬኖችን ቀብረዋል። ከመካከላቸው አንድ ነርስ፣ አንድ የአምቡላንስ ሾፌርና በላይ በላይ ሲከመሩ የነበሩትን አስከሬኖች ያወጣ የነበረ የጽዳት ሰራተኛ አለበት ብሏል። በወረዳዋ 123 በቫይረሱ የተጠቁ ሰዎች እንዳሉ የዓለም የጤና ድርጅቱ ገልጿል። የሴራሊዮን የጤና ሚኒስቴር የበሽታዎች ቁጥጥር ዲሬክተር ደግሞ የአሀዝ በተጨባጭ ካለው በጣም ያነሰ ነው ይላሉ። በምዕራብ አፍሪቃ የጤና ሚኒስቴሮችና የእርዳታ ድርጅቶች ብርቱ ጥረት እያደረጉ ቢሆንም የኢቦላ ታማሚዎች በያሉበት ሁሉም በሚገባ ተለይተው እንዲቆዩ እየተደረገ ሕክምና እየተሰጣቸው አይደለም በማለት ኤክስፐርቶች ማስጠንቀቃቸው ቫይረሱ መሰራጨቱን ይቀጥላል የሚለውን ስጋት ቀስቅሶ መቆየቱ የሚዘነጋ አይደለም። ጥገኝነት ፍለጋም ሆነ ለሥራ ፍለጋ አደገኛ የባህር ላይ ጉዞ የሚያደርጉትን በብዙ ሺዎች የሚቆጠሩ ሰዎችን ጉዳይ ዓለም አቀፍ ማኅበረሰብ የተሻለ ትኩረት ሰጥቶ መላ መፈለግ አለበት ሲል የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አሳሰበ። የፕሮግራሙ ከፍተኛ ኮሚሽነር አንቶኒዮ ጉቴሬዝ በጉዳዩ ላይ የተወያየ ጉባኤ ትናንት ረቡዕና ዛሬም ሐሙስ አስተናግደዋል። ጉባኤውን ያሰናዱት በባህር ጉዞ ላይ ለአደጋ የሚጋለጡትን የማውጣት ሥራዎችን፣ ሰዎች አማራጭ ጉዞዎችን እንዲጠቀሙ ማበረታታትና መጀመሪያውኑም ከየሀገራቸው ለስደት የሚያነሳሷቸው ምክንያቶች ላይ ያተኮረ ውይይት ለማካሄድ መሆኑ ተገልጿል። በዚሁ የአውሮፓውያን ዓመት ብቻ ቢያንስ ሦስት መቶ አርባ ስምንት ሺህ ሰዎች በባህር ለማቋረጥ መሞከራቸውን ይህም ከምንጊዜም የበለጠ አሃዝ መሆኑንና ከመካከላቸውም አራት ሺህ ሁለት መቶ ሰባ ሁለቱ መሞታቸውን ዩኤንኤችሲአር ገልጧል። ባለፉት ዘጠኝ ወራት ብቻ ከሁሉም አደገኛ በሆነው በሜዲተራኒያን ባህር በሚደረገው ጉዞ በዚህ ዓመት ከሦስት ሺህ አራት መቶ በላይ ሰዎች መሞታቸውን የገለጠው ይው ድርጅት በዚያ በኩል ለማቋረጥ የሞከሩት ሰዎች ቁጥር በጣም ጨምሮ 270 መድረሱን ይህም በ2011 ዓ ም ከነበረው በሦስት እጥፍ የበለጠ መሆኑን አስረድቷል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሴቶች የትምህርት እድል እንዲያገኙ የምትታገለዋ ወጣት መላላ ዩሳፍዛይ፣ የልጆች መብት እንዲከበር ለረጅም ጊዜ ሲታገሉ የኖሩት ህንዳዊው ካይላሽ ሳትያርቲ ትናንት በኦስሎ የኖቤል ሽልማት በተረከቡበት ወቅት በዓለም ዙሪያ ያሉት በድህነት የሚኖሩ ወጣቶችን ህይወት ለማሻሻል አሁኑኑ እርምጃ ይወሰድ ሲሉ ጥሪ አሰምተዋል። የአሜሪካ ድምጽ ራዲዮ ዘጋቢ አልፐሲን ከለንደን የላከው ዘገባ አለ። አዳነች ፍሳዬ ታቀርባለች። ሁለቱ ሰዎች ያገኙት የአንድ ሚሊዮን ዶላር ሽልማት ስራቸውን ለማራመድ እንደሚጠቀሙበት ተናግረዋል። የ17 ዓመት ዕድሜ ወጣት የሆነችው ማላላ ዩሱፍ ዛይ ከሰባት ዓመታት በፊት ታሊባኖች ወደ ሰሜን ፓኪስታን በገቡበት ወቅት ኑሮዋ እንዴት እንደተቀየረ ገልጻለች። ሁለት አማራጮች ናቸው የነበሩኝ ሳልናገር ሞቴን መጠባበቅ ወይም ተናግሬ መሞት በማለት ታስረዳለች። እንዳለችውም ሴት ልጆች የትምህርት እድል እንዲያገኙ ስታደርገው የነበረው የቅስቀሳ ዘመቻ ትኩረት እያገኘ ሲሄድ የታሊባን ታጣቂዎች ትምህርት ቤቷ ድረስ ሄደው ጭንቅላቷ ላይ ተኩሰው መቷት። ማላላ በአሜሪካ ድምፅ ሬዲዮ ላለው የኡርዱ አገልግሎት ስትናገር የኖቤል ሽልማቱ ልጆች በዓለም ዙሪያ የትምህርት እድል እንዲያገኙ የመጣር ኃላፊነቷን ከፍ ለማድረግ እንደሚረዳት ገልጻለች። በጣም ደስ ብሎኛል። ፓኪስታን የአሸባሪነት ችግር ስላለባት የሽልማት ለመላ ሀገሪቱ ክብር ነው። ይህ ሽልማት ፓኪስታናውያን ሰላም እንደሚፈልጉና የትምህርት እድል እንደሚደግፉ ያመላክታል ነበር ያለችው። አንድ ወግ አጥባቂ ቡድን ግን ማላላ ኖቤል ሽልማት ማግኘቷን በመቃወም በትምህርት ቤቶቹ የአንድ ቀን ተቃውሞ እንደሚያካሄድ አስታውቋል። ከማላላ ጋር አብረው ሽልማቱን የተካፈሉት ህንዳዊ ካይላሽ ሳቲያርቲ በአብዛኛው ህንድ ውስጥና በሌሎችም ሀገሮች ልጆችን ከባርነት ሥራ ለማላቀቅ ሲሰሩ ኖረዋል። ድርጅታቸው ሰማንያ ሺህ የሚሆኑ ልጆችን ነጻ አውጥቷል። ትምህርትና የሙያ ሥልጠና እንዲያገኙም አድርጓል። በአንድ ሁኔታ ልጆችን ነጻ እንዳወጡ ለምን ይህን ያክል ጊዜ ወሰደቦት ቦት ስትል አንዲት ልጅ መጠየቋን ገልጸዋል። ቁጣ የተላበሰው ጥያቄዋ አሁንም ይረብሸኛል። መላው ዓለምን የማናጋት ኃይልም አለው። ምን እያደረግን ነው? ምንስ እየጠበቅን ነው? ማላላም እንደዚሁ የባርነት ስራና ጦርነት የልጆችን የትምህርት እድል እንዳያሰናክል በዓለም ዙሪያ ያሉት ልጆች ከመሪዎቹ ጋር በመተባበር እንዲሰሩ ጥሪ አቅርባለች። የመስከረም 1994ቱን የሽብር ጥቃት ተከትሎ የአሜሪካ የስለላ ተቋም ሲአይኤ የሽብር አድራጎት ተጠርጣሪዎችን ለመመርመር የተጠቀመበት ዘዴ ዋይት ሃውስ ቤተ መንግስት በፈለገው መሠረት የተደራጀ ነበር ሲሉ የቀድሞ ምክትል ፕሬዚደንት ዲክ ቼኒ ተናገሩ። ሚስተር ቼኒ ፎክስ ኒውስ ከሚባለው የዜና አውታር ጋር ትናንት ባደረጉት ቃለ ምልልስ መርሃ ግብሩ የተነደፈው የጥቃቱን ተጠያቂዎች አሳዶ ለመያዝና እንደዚያ አይነት ጥቃትም ዳግመኛ እንዳይፈጸም ለማረጋገጥ ነበር ብለዋል። ሲአይኤ ለፈጸመው ተግባር ብዙ ሙገሳ እንጂ ወቀሳ አልነበርም የሚገባው፣ ብለዋል ሚስተር ቼኒ። በአሜሪካ ላይ ተጨማሪ ጥቃቶች እንዳይሰነዘሩ ምርመራዎቹ ውጤት አስገኝተዋል ሲሉ በአጽንኦት የተናገሩት የቀድሞ ምክትል ፕሬዚደንት ባለሥልጣናቱ የስቃይ ምርመራን በጥንቃቄ አስወግደዋል ብለዋል። ኩራትና ኩራን የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ፕሮግራም ነው። ሲኒማ ምናልባት በጣም በነጻነት ረገድ ነጻ ካልሆኑ የኪነ ጥበብ ዘርፎች መካከል ዋናው ይመስለኛል። እኔ እስካሁን ድረስ ልጻፍ ብዬ ያልተነሳሁት ያልሞከርኩት ነገር ቢኖር የፊልም ስክሪፕት ነው። የምታስበውን ሀሳብ በአንጻራዊ ሁኔታ መግለጽ የምትችለው በመጻፍ ነው እንጂ ሲኒማ ላይ ይዘህ ብትመጣ በግልጽ ሳንሱራል የግል ሲኒማ ሊሆን ይችላል፣ አለም ሲኒማ ሊሆን ይችላል። ተመርጠው የሚታዩ ነገሮች በጣም የተወሰኑ ናቸው። የባህልና ማህበረሰብ እንግዳ በዕውቀቱ ስዩም ነው፣ በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ ዓብይ ርዕስ እንሻገር። ባለፈው ዓመት የሳዑዲ አረቢያ መንግስት ወደ ኢትዮጵያ ከመለሳቸው ድንበር ተሻጋሪ ሥራ ፈላጊ ኢትዮጵያውያን መካከል ግማሽ ያህሉ እንደ ገና መውጣታቸውን ከኢትዮጵያ ጥናቶች እየጠቆሙ ነው። ከስደት ተመላሾችን በሀገራቸው ኑሯቸውን እንዲመሰርቱ ለማድረግ ብዙ መሰራት እንዳለበት አንድ የመንግስት ከፍተኛ ባለስልጣን አስታውቀዋል። ዝርዝሩን መለስካቸው አመሀ ይዟል። ከአንድ መቶ ሰባ ሺህ የማያንሱ ኑሯቸውን በሳውዲ አረቢያ አድርገው የነበሩት ኢትዮጵያውያን በሳውዲ መንግስት ተገደው ወደ አገራቸው ከተመለሱ አንድ ዓመት አለፋቸው። ዛሬ በክርስቲያን መጓዝራጎትና የልማት ማህበር በተካሄደ አውደ ጥናት እነዚህ ከስደት ተመላሽ ኢትዮጵያውያን በአንድ ዓመት ጊዜ ውስጥ ምን እንዳገኙ በተለያዩ አካላት ግምገማ ተደርጎ ነበረ። እንደዚህ ከስደት ተመላሽ ኢትዮጵያውያን ወደ አገራቸው በግዴታ ከተመለሱ በኋላ ወዴት ሄዱ? ኑሯቸው እስከ ቀድሞ ይዞታው ምን አቅጣጫ ይዟል? የተሻለ ህይወት እየመሩ ናቸው? ምን ያህሉ? እነዚህንና እነዚህን የመሳሰሉ ጥያቄዎች የሚነሱበትና የሚተነተኑበትን አውደ ጥናት ያዘጋጀውን የክርስቲያን በጎ አድራጎትና ልማት ድርጅት የስትራቴጂክ ቡድን መሪና በድርጅቱ ልዩ አማካሪ አቶ ክፍለ ማርያም ገብረወልድን ከስደት ተመላሾች ህይወታቸው ምን እንደሚመስል ላቀረብኩላቸው ጥያቄ የተሟላ ጥናት አለ ባይሉም አያሌ የመጀመሪያ ዳሰሳዎች እንደሚያሳ ያሳዩት ውጤቱ የተደበላለቀ ነው። ሀቁንን እንነጋገር፣ ከፊሉ ተመላሾች ተመልሰው ሄደዋል። ያ ማለት የሉ ተመላሾች አይደሉም፣ ሄደዋል እንደገና ተጉዘዋል ማለት ነው። ሁለተኛው ቡድን ደግሞ እዚሁ በራሱ እየተፍጨረጨረ ለመኖር ለመስራት፣ በሽያጭ በገበያ በሌላም ህይወት ውስጥ እየተንቀሳቀሰ ነው። ሶስተኛው ደግሞ ምናልባት ቡድን ስልጠና፣ ትምህርት ይህን የመሳሰለ ማለት አካሄዱንና እስካሁን የነበረውን የኑሮውን ሁኔታ ለመቀየር የሚያስፈልጎዎቹን ክህሎቶች እየሰበሰበ ነው ከስደት ተመላሾቹ መካከል አምሳ በመቶ ያሉ እንደገና ወደ ስደት መመለሳቸው ብዙዎችን ያስገረመና ያነጋገረ ጉዳይ ነው። ለዚህ መንስኤዎች ናቸው የሚባሉትም የተለያዩ ምክንያቶች ይሰነዝራሉ። አቶ ክፍለማርያም ከተደረጉ የተለያዩ ቅኝቶችና ድምገማዎች ተገኝተዋል ከሚሏቸው ምክንያቶች አንዳንዶቹን ይዘረዝራሉ። እድልን መሞከር ግን የብዙዎቹ ምክንያት ይመስላል። ሶቆቋና ችግሩ ይደርስባቸዋል የሚለው ወል እግዚአብሔር ካለ ይደርስብኛል፣ እግዚአብሔር ካላ አይደርስብኝም። በግድ እኔ ላይ ይደርሳል ብዬ ከአሁኑ ሀሳቤን በዛ ልሞላም የሚል ከባድ አስተያየት አለ። ሶስተኛ ደግሞ በእውነቱ መርሳት የሌለብን እዛው ቀድመው የሄዱ ዳያስፖራ የሚባሉት እነሱ ደህና ኑሮ ሲያሳዩ፣ ፎቶግራፍ ሲልኩ፣ ገንዘብ ሲልኩ ይሄ ነገር ቢያዋጣ ነው እንጂ ሰቆቃውን እንግዲህ እንደምንም ማለፍ ይቻላል የማለት ግንዛቤም ያለ ነው የሚመስለን። በአውደ ጥናቱ ላይ ከተገኙት ከስደት ተመላሾች መካከል አንዷ ሙሉ ማዘንጋ የተባለችውን ወጣት ከስደት ተመላሾች ያንን ሁሉ መከራ ካዩና ከቀመሱ በኋላ ለምን ተመልሰው የሚሰደዱ ይመስልሻል የሚል ጥያቄ አቅርቤላት ነበረ። በቃ ከችግር አንጻር ነው። እዛ ሂጅ ልሙት ነው ሰው የምበለው የምለብሰው ካጣሁኝ ራሴን ከማጠፈው፣ ደግሞ በመንገዱ በሄድ ሂጀ የሆነ ነገር ወይም ወይም ሞታለሁ ያ ከሁለቱ አንዱ መርጦ ነው የሚሄደው፣ ወይ ሞቱ ወይ በቃ ያ ነው። በጠቅላይ ሚኒስትር ጽፈት ቤት የአስተዳደር የፍትህ የፖሊሲ ፕላንና ትግበራ ሚኒስትር ዴታ አቶ ሰለሞን ተስፋዬ በአውደ ጥናቱ መክፈቻ ላይ እንዳሉት የስደት መንስኤዎች ብዙ ቢሆኑም የአመለካከት ጉዳይ ዋና ነገር ነው ብለዋል። አያሌ መንግሥታዊ ያልሆኑ ድርጅቶች ለዚህ ትኩረት እንዳልሰጡም ገልጸዋል። ለማንኛውም ግን መንግሥት ለዚህ ችግር መፍትሄ ለማስገኘት ብዙ ስራ ከፊቱ እንዳለ ተናግረዋል። እንደምታውቁት አብዛኛዎቹ ተመላሾች ማለት ይቻላል አሁን ከአይም ጋራ የኛ ታስክፎርስ አባላት ተሳትፎበት የተጠና ጥናት በቅርብ ጊዜው ቫሊዴሽን ወርክሾፕ ሊቀር የሚችል ጥናት እንደሚያሳየው ከአንድ ሺህ በላይ የምስት አካላትን ለሌሎች ቴክኖሎጂ ስል በማነጋገር በተለይ በአራቱ ክልሎች ትላልቅ ተመላሽ ባለባቸው በአራቱ ክልሎች ትግራይ፣ አማራ፣ ኦሮሚያና ደቡብ የችግሩ ስፋት ሲዳሰስ የሚያሳየው ነገር አሁንም ሰፊ ስራ መስራት አለብን። በዓለም የተለያዩ መገናኛ ብዙሀን እንደተዘገበው ከአራት ቀናት በፊት በአንዲት ጀልባ ወደ ደቡብ የመን ጠረፍ ግዛት እየተጠጉ የነበሩ ቢያንስ ሰባ የሚሆኑ ኢትዮጵያውያን ስደተኞች በሙሉ ባህር በላቸው። ለመስመጣቸው ምክንያት ነው የተባለው ወንጀለኞች የሚጠቀሙባት ለባህር ጉዞ ብቃት ያልነበራት ጀልባ ድንገት የተነሳውን የባህር ማዕበል መቋቋም ተስኗት በመገልበጧ ነው። እንዲህ ያሉ አጋጣሚዎች ቀድሞም ብዙ ጊዜ ተከስተዋል፤ ነገም ያጋጥማሉ። ለስደተኛ ኢትዮጵያውያን ዛሬም መፍትሄው ሩቅ ይመስላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ስደት ላይ ያተኩራል ቀጣዩም ዘገባ ባህር አካባቢ ህይወታቸው አደጋ ላይ ያለ ስደተኞችንና ከለላ ፈላጊዎችን ለመታደግ አገሮች ሁሉ እንዲተባበሩ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጥሪ ያቀረበ የነዚህን ለአደጋ የተጋለጡና ተስፋ የቆረጡ ስደተኞችን ህይወት ለማዳን የተባበረ ኃይል ስለማስፈለጉ የሚወያይ የሁለት ቀን ጉባኤ ጄኔቫ ላይ እየተካሄደ ሲሆን የስደተኞች ከፍተኛው ኮሚሽነር አንቶኒዮ ጉቴሬዝ ናቸው የሚመሩት። ሊሳ ሽላይን ከዚያው የዘገበችውን አዲሱ አበበ ያቀርበዋል። በተባበሩት መንግስታት ድርጅት ግምት መሠረት ወደ 350 ሺህ ሰዎች ናቸው በዚህ ዓመት ብቻ ከለላና ጥገኝነት ፍለጋ አደገኛ በሆነ የባህር ጉዞ ለማቋረጥ የፈለጉት። ይህ አደገኛ ጉዞ ታዲያ ለ4272 ሰዎች ሞት ምክንያት ሆኗል። የሜዲትሬንያንን ባህር ለማቋረጥ ከሚሞክሩት ስደተኞች መካከል ብዙዎቹ ከአፍሪቃና ከመካከለኛው ምስራቅ ናቸው። የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ኤድሪያን ኤድዋርድስ እንደሚሉት አፍሪቃ ቀንድ ያለው ረሃብና ጦርነት ነው ስደተኞቹ በኤደን ባሕረ ሰላጤ በኩል ባህር ለማቋረጥ የሚያስገድዳቸው። ኤድዋርድስ አክለውም ጄኔቫ ላይ እየተካሄደ ያለው ጉባኤ ዋነኛ ትኩረት ህይወት ማዳን ነው ብለው፣ ይህን ከግብ ለማድረስ የሚቻለው ደግሞ ሰዎች አደገኛ የባህር ላይ ጉዞ ለማድረግ የሚገፋፉበትን መሠረታዊ ምክንያት ማግኘት ሲቻል ነው ይላሉ። በማንኛውም በኩል ብናየው ሰዎች ከችግር ነው እየሸሹ ያሉት። ችግሩ የሚመነጨውም ከዚያ ነው። አንድ ሰው ከጦርነት ወይም ከግጭት ሸሽቶ ሕይወቱን ለማዳን ከለላ ወይም ጥገኝነት ቢጠይቅ፣ ጥያቄውን ግን ባትቀበለውና ወደ መጣበት ቢመለስ የዚያን ሰው ችግር ያባባስከውና ሕይወቱን አደጋ ላይ የጣልከው አንተነህ ማለት ነው። የወንጀለኞችን ኔትወርክ ማለት መረብ ለማጥፋት የሚደረገው ጥረት ብቻውን ዘላቂ መፍትሄ አያመጣም። ችግሮቹ በጥቅሉ መታየትና በየፈርጁ መፈታት ይኖርባቸዋል። ያም የመላ ሀገሮችን ትብብርና የጋራ ጥረት ይጠይቃል። እንደ ቃል አቀባይ ኤድዋርድስ እምነት ከሆነ ከመፍትሔው ይልቅ ችግሮቹን ማየት ቀላል ነው። ሰዎችን ለጥገኝነት ፍለጋ የሚደረጉ ችግሮች ከስር መሠረታቸው መፍትሄ ማግኘት ይኖርባቸዋል። ጥገኝነት ለሚፈልጉ ወይም ቪዛ ለሚጠይቁ ሰዎች ሕጋዊና አስተማማኝ ከለላ ለመስጠት ምን መደረግ አለበት የሚለውን በወጉ ማጤን ያስፈልጋል ሲሉም ኤድዋርድስ ያስገነዝባሉ። አለመታደል ሆኖ ግን አሉ ቃል አቀባዩ፣ አንዳንድ መንግስታት ሕይወትን ከማዳን ይልቅ ድንበር ማስከበርን ሕይወታቸው አደጋ ላይ ላለ ሰዎች ጥገኝነት ከመስጠት ይልቅ የውጭ ዜጎች የሆኑትን ከሀገራቸው ማባረርን ቅድሚያ ሲሰጡ ይታያሉ። ዛሬ ዓለም አቀፉ ማኅበረሰብ ትኩረት ያደረገው ባሕር እያቋረጡ ለአደጋ በሚጋለጡ ስደተኞች ላይ ሳይሆን በዚያ ሂደት ባለው የወንጀል ድርጊት ላይ ብቻ እንደሆነ በጄኔቫ ጉባኤ ላይ የተካፈሉ ልዑካን በሙሉ ስምምነት ወይም ትምምን ላይ ደርሰዋል። እናም ይህን በስደተኞች ላይ የሚደርስ አደጋ ማስወገድና ለስደተኞች ደህንነትም ሁኔታዎችን ማመቻቸት አገሮች ሊያደርጉትና ቅድሚያ ሊሰጡት የሚገባ ጉዳይ እንደሆነ አመልክተዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በቀድሞ የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር ዘመን በጸረ ሽብር ተግባር ተጠርጥረው በታሰሩ ሰዎች ላይ እጅግ ከባድ የምርመራ ዘዴዎችን መጠቀም የሚያስችለውን ስልጣን የሰጡ የአሜሪካ ባለስልጣናት ወይም የሲአይኤ አባላት ሕግ ፊት ይቅረቡ የሚለው ጥሪ ተጠናክሯል። ሰቆቃ በመፈጸም የሚጠረጠሩ አገር ውስጥም ሆኑ ውጭ ያሉ ግለሰቦችን በወንጀል ለመክሰስ ግን በርካታና ጠጣር እንቅፋቶች መኖራቸውን ጠቅሶ ባልደረባችን ማይክል ቦማን ተከታዩን ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የደህንነት ጥበቃ ኮሚቴው የቀረበውና ሲአይኤ በእስረኞች ላይ አሰቃቂ የምርመራ ዘዴዎች መጠቀሙን በዝርዝር ያሳየው ሪፖርት ይፋ ከተደረገ በኋላ በዓለም ዙሪያ ቁጣ የተቀላቀለበት ምላሽ አስከትሏል። የተባበሩት መንግስታት ድርጅት ባለሥልጣናት ሰቆቃ ፈጻሚዎቹ በወንጀል ተጠያቂ እንዲሆኑ ዓለም አቀፉን የሰብአዊ መብቶች ሕግጋት በመጣስም እንዲከሰሱ ጥሪ አቅርበዋል። ስቴፈን ዱያሪች የዓለሙ ድርጅት ዋና ጸሐፊ ባንኪሙን ቃል አቀባይ አንዱ ናቸው። በሰዎች ላይ ሰቆቃ እንዳይፈጸም የሚከለክለው ዓለም አቀፍ ሕግ ፍጹም እና ለድርድር የማይቀርብ ነው። በዓለም አቀፉ ስምምነት ላይ የሰፈሩት ሕግጋትም በጣም ግልጥና በሰነዱ ላይ ፊርማቸውን ያኖሩ ሀገሮች ተግባራዊነታቸውን ሊከታተሉ የሚገባ ነው። ዱያሪች ቀደም ሲል የተናገሩት የቀድሞው ፕሬዚደንት ሮናልድ ሬጋን እንደ አውሮፓውያን ዘመን አቆጣጠር በ1988 ዓመተ ምሕረት ላይ የፈረሙትንና የዩናይትድ ስቴትስ ሕግ አርቃቂዎች በ1994 ያጸደቁትን ሰቆቃ መፈጸምና ኢሰብአዊ አያያዝን የሚከለክለውን ሕግ በማስታወስ ነው። በዚያ ስምምነት መሠረት ዩናይትድ ስቴትስ ሰቆቃ ፈጽመው የተገኙ ሰዎችን ሕግ ፊት ማቅረብ ወይም በተመሳሳይ በውጭ አገር ለፍርድ እንዲቀርቡ ማድረግ ይኖርባታል። ይህ ጉዳይ ማለትም ሰቆቃ ፈጻሚዎች ይጠየቁ የሚለው ጉዳይ ዩናይትድ ስቴትስ ምክር ቤት ደርሶ የዲሞክራቲክ ፓርቲው ሴናተር ማርክ ኡዳል በስፋት ተተንትኗል። ሲአይኤ የምርመራ ዘዴውን በተመለከተ ለበላይ ተቆጣጣሪዎቹና ለህዝብ ዋሽቷል። መረጃዎችን አጠፍቷል ወይም ለመሸሸግ ሞክሯል። አልፎም የመወሰኛ ምክር ቤቱን ሰልሏል። ስለ ሰቆቃና ሰቆቃ በመፈጸም ስለ ተገኙ ውጤቶችም ዋሽቷል። ይህ ሁሉ ሆኖ ደግሞ አንድም በኃላፊነት የተጠየቀ የለም። ሰቆቃውን ራሳቸው የፈጸሙ ሰዎች ከሕግ አምልጠዋል። ከእነዚያ ሰዎች አንዳንዶቹ አሁንም የሲአይኤና የመንግሥት ተቆጣሪዎች ሆነው ያገለግላሉ። እርግጥ እነዚያን በታሳሪዎች ላይ ሰቆቃ በመፈጸም ወንጀል የሚጠረጠሩትን በሙሉ ሕግ ፊት ማቅረቡ አስቸጋሪ ሊሆን ይችላል። እንቅፋቶች አሉና የዩናይትድ ስቴትስ ፍትሕ ሚኒስቴር የሲአይኤን ምርመራ ዘዴዎች አስመልክቶ በ2009 ዓ ም ሪፖርት ካቀረበ በኋላ ማንኛውንም ሕግ ፊት እንደማያቀርብ ያስታወቀ ሲሆን የኦባማ አስተዳደርም እስካሁን ሰቆቃ በመፈጸም ወንጀል ለፍርድ የሚቀርብ ሰው ስለ መኖሩ የሰጠው ፍንጭ የለም። ፍትሕ ሚኒስቴሩ በትላንት መግለጫው ግን ዩናይትድ ስቴትስ ሰቆቃ መፈጸምን አስመልክቶ የሀገር ውስጥና ዓለም አቀፍ ግዴታዎችን እንደምታከብር የዩናይትድ ስቴትስ ባለሥልጣናት በውጭ አገር ሕግ ፊት ይቅረቡ የሚለውን ጥሪ እንደሚቃወም አስታውቋል። የጦር ወንጀል ክሶች ሄግ በሚገኘው ዓለም አቀፍ ወንጀል ችሎት ሊቀርብ ቢችልም ዩናይትድ ስቴትስ ግን አባል አለመሆኗ ይታወቃል። ክቡራትና ክቡራን አድማጮች ዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የፕሮግራም መልእክት ሳለን ኢትዮጵያ ብሔራዊ ምርጫ በፊታችን ግንቦት ወር 2007 ዓ ም ይከናወናል። ነጻና ሚዛናዊ ምርጫ ለማከናወን የጋዜጠኞች በነጻነት የሁሉም ወገን እንቅስቃሴዎችን መዘገብ አስፈላጊ ነው። በኢትዮጵያ ያለው የመገናኛ ብዙሀን ሁኔታ ምን ይመስላል? በሀገር ውስጥ ከሚሰሩና ስደት ላይ ከሚገኙ ጋዜጠኞች ጥቂቶቹን ለውይይት ጋብዘናል። የኢትዮጵያ መገናኛ ብዙሀን ወይም የፕሬስ ነጻነት ላይ ጥያቄዎቻችሁን እስከ ነገ በኢትዮጵያ አቆጣጠር ከ11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ይመልሳሉ። ጥያቄዎቻችሁን ጥያቄዎቻችሁን ፈጥናችሁ ላኩልን። በ2022059942 ላይ ላኩልን። ዛሬውኑ ምሽቱን እስከ ነገ ጠዋት ድረስ ላኩልን። የኢሜይል አድራሻችን ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ስልኩን ልድገመው፣ 202205 9942 የውስጥ መስመር 14 ነው። ኢሜይል ሆርን አት ቪኦኤ ኒውስ dot com non. አጠር ያለ የሙዚቃ እረፍት እናደርጋለን። አሁን አዎ፣ የሙዚቃ እረፍት ማለት ከተቻለ በጣም ትልቅ መልእክት አዘል ሙዚቃ ነው። ቪኦኤ የአፍሪካ የቴሌቪዥን ፕሮግራም ስርጭቱ ላይ የቀረቡ የምዕራብ አፍሪካ ድምፃውያን ወይም ዘማሪዎች አሉና፣ ስለ ወረርሽኙ፣ ስለ ኢቦላ ግንዛቤ ለማስጨበጥ አሁን ኢቦላን እናሸንፋለን የሚል ዝማሬ ነው የያዙት፣ ዊ ሻል ኦቨርካም ኢቦላ። Hola. What a silent killer, raging so hard in West Africa. Women and children dying, see the strong men wiped away in West Africa. Any pain where you feel. Myself, go feel We are not fumble below. Where you cry, Myself, go cry. Yeah. It's double wake come We go down one day. We go play and laugh again. We picking and go learn all things. Go find Mama, Papa, brother, and sister. Let we join, we hand. Let the sick and the bamboo. I'm nanny, my nun called Daniel. Motagni will in the land. <laughs> ይህንን መዝሙር በቪኦኤ ኒውስ ዶት ኮም ላይ ቲቪ አፍሪካ ቲቪ 54 አፍሪካ ላይ ታገኙታላችሁ። በቪንሰንት መኮሪ የሚስተናገደው በቪንሰንት መኮሪ የሚስተናገድ ፕሮግራም ነው። በየትኛውም ሰርች ብትሉ ታገኙታላችሁ። ክቡራትና ክቡራን አድማጮች አሁን ሦስት ሰዓት ትኩል ሆነ አዲስ አበባ ላይ። ወደ ዝግጅታችን ሁለተኛ አጋማሽ እየዘለቅን ነው። አንድ ልዩ ዘገባ ይኖረናል። ኬንያ ከሶማሊያ ነውጠኞች ከእለት ወደ ዕለት እየጨመረ የመጣውን የሽብር ስጋት ለማስወገድ እየታገለች ቢሆንም በሶማሊያ ተመሳሳይ የጣልቃ ገብነት ታሪኩን የምትጋራው ሰሜናዊ ጎረቤቷ ኢትዮጵያ ግን ከአሸባሪዎች ምንም ያህል ጥቃት አልደረሰባትም። የቪኦኤ የምስራቅ አፍሪቃ ዘጋቢ ገብጃ ስሎው ኬንያ አወዛጋቢውን የኢትዮጵያ የጸረ ሽብር ስትራቴጂ እንደ ምሳሌ ልትጠቀምበት ትችል እንደሆነ ቃኝቷል። ሶሎሞን ክፍሌ ዘገባውን ያቀርባል። ኬንያ የጸጥታ ጥበቃ ችግር አለባት። ከሁሉም ማለት ይቻላል የሶማሊያ ግዛቶች ከጠንካራ ይዞታዎቻቸው የተባረሩት የነውጠኛው ቡድን አልሻባብ ተዋጊዎች ሰሜን ምስራቅ ኬንያ ውስጥ ሙስሊም ያልሆኑ ሰዎችን ኢላማ አድርገው ለተፈጸሙ አሰቃቂ ጥቃቶች ኃላፊነቱን ወስደዋል። አሁን በቅርቡ በመንገደኞች የተሞላ አውቶቡስ መጥለፋቸውና በቁፋሮ ሥራ የተሰማሩ ወዛደሮችን ሌሊት እተኙበት ድንኳን ውስጥ ጥቃት ያደረሱባቸው መሆኑ ይታወቃል። እነዚህ ሁለት ጥቃቶች የደረሱባቸው ከሶማሊያ ጋር የሚዋሰነው የማንዴራ አውራጃ። ኬንያ ሴናተር ማለት በኬንያ የሕግ መወሰኛው ምክር ቤት አባል ቢሎ ኬሮ ያስረዳሉ። የአልሸባብ ኃይሎች በአብዛኛው በጌዶ ክፍለ ግዛት ሶማሊያ ከማንዴራ የምትዋሰንበትን አካባቢ የተቆጣጠሩበት ሁኔታ ነው ያለው። እናም በዚያ ሕዝብ በብዛት በሚኖርበት አካባቢ የድንበር ጥበቃ ሁኔታ በደንብ ቁጥጥር የሚደረግበት አይደለም። ሴናተር ኬሮ ሰሜናዊ የኬንያ ጎረቤት ኢትዮጵያ ግዛቷ ውስጥ ሽብር መፈጸሙን በመከላከል ረገድ ግን ብዙ የተሳካላት መሆኗን ይገነዘባሉ። ኬሮ ኢትዮጵያ ከሶማሊያ ጋር በስፋት እንደምትዋሰንና በዚያች ሀገር የወታደራዊ ጣልቃ ገብነት ታሪኳም የቆየ ቢሆንም ግዛቷ ውስጥ ሽብር እንዳይፈጸም መከላከል ችላለች ነው የሚሉት። ስለዚህም ኬንያ የኢትዮጵያን ሽብር መከላከል ዘዴ በአራያነት መጠቀም ያሻታል ሲሉ ያስረዳሉ። እስከማውቀው ኢትዮጵያውያኑ በድንበሮቻቸው አብዛኛዎቹ አካባቢዎች ከሃምሳ እስከ መቶ ኪሎ ሜትሮች ስፋት ያለው የግጭት መከላከያ ስፍራ ፈጥረዋል። በዚህ አካባቢ በነውጠኛ ቡድኖች የሚካሄድ ማንኛውንም አይነት እንቅስቃሴ እንደ ቀጥተኛ ስጋት ያደርግና ወዲያውኑ የማጥፋት እርምጃ ይወስድበታል። ኢትዮጵያ ውስጥ ከዚህ ቀደም ኬንያ ውስጥ በደረሰው ደረጃ አይነት ባይሆንም አንዳንድ የአሸባሪ ጥቃቶች ተፈጽመዋል። እንደ አውሮፓን ዘመን አቆጣጠር በ2013 በዋና ከተማዋ አዲስ አበባ ውስጥ የደረሰ የቦምብ ፍንዳታ ሁለት የሴራውን ጠንሳሾች ሕይወት አጥፍቷል። በያዝነው ዓመት የጥቅምት ወር ውስጥ ምንም እንኳ እስካሁን የደረሰ ጥቃት ባይኖርም እዚያው ዋና ከተማዋ ውስጥ የአልሻባብ የሽብር ጥቃት ያሰጋል ሲል በኢትዮጵያ የዩናይትድ ስቴትስ ኤምበሲ አስጠንቅቆ እንደነበር ይታወሳል። በዓለም አቀፉ የቀውስ አስወጋጅ ቡድን የአፍሪካ ቀንድ ፕሮጀክት ዳይሬክተር ኬድሪክ ባርንስ እንደሚሉት ኢትዮጵያ በጸረ ሽብር ትግሉ በአብዛኛው ሊሳካላት የቻለው ምስራቅ ሶማሊያ ግዛት ውስጥ የፖሊስ ኃይሎችን ከራሱ ከዚያው አካባቢ ከሚኖረው ማኅበረሰብ አውጣታ በማሰማራቷ ነው። ኢትዮጵያ ባለፉት ጥቂት ዓመታት ከዚያው አካባቢ በተመለመሉ የፖሊስ ኃይሎች ልዩ ፖሊስ መፍጠሯን አይተናል። የልዩ ፖሊስ አባላቱ የአካባቢው ሶማሌዎች ናቸው። አመፅንም ይከላከላሉ። ኢትዮጵያ የምትጠቀምበት ይህ ዘዴ ግን በቀጥታ በኬንያ ሊቀዳ ይችላል ማለት እንዳልሆነ ኬድሪክ ባርንስ ይገነዘባሉ። ምክንያቱም አንደኛ ኢትዮጵያ ዛሬ ሳይሆን ቀድሞውንም ለብዙ ዓመታት የጸጥታ ጥበቃዋን በተመለከት ከፍተኛ ትኩረት መስጠቷና አስተዳደሩን በአብዛኛው ለአካባቢው ባለሥልጣናት ማስረከብ በመቻሏ ነው። ኬንያ ግን ሂደቱን ገና አሁን ተግባራዊ ማድረግ በመጀመሯ ነው ብለዋል። የኢትዮጵያን የሴኩሪቲ አሰራር ዘዴ እንዳለ ወስዶ ኬንያ ውስጥ በኃይል ተግባራዊ ለማድረግ መሞከር ግን ብዙ ሶማሌዎች በሚኖሩበት ሰሜን ምስራቅ ግዛት ውስጥ የተገኙ የፖለቲካ ስኬቶችን መቀልበስ ይሆናል ሲሉም ይመክራሉ። There are so many gains that, that have been made. It would be a, a real pity to reverse some of those. ብዙ ስኬቶች ተገኝተዋል። አሁን በተሻለ የፖሊስ አሰራርና ደህንነት ጥበቃ በቀላሉ በማሻሻል የሚገኘውን ውጤት በሴኪሪቲው አሳቦ የተገኙ ስኬቶችን መቀልበስ በእጅጉ ያሳዝናል። ይህም ብቻ አይደለም ጉዳዩ ጠንካራ የሰብአዊ መብቶች መጠበቅን ስጋትም ያስነሳል። የኢትዮጵያ የጸጥታ ጥበቃ ኃይሎች አነ ታራኪውን የ209 ዓ ም ጸረ ሽብር ሕግ በመጠቀም ብዙ ጊዜ ተጠርጣሪ የአልሻባብ ነውጠኞችን እየያዙ ያስሩበታል። ሕጉን ጋዜጠኞችንና የፖለቲካ ተቃዋሚዎችን ለመቅጣትም ይጠቀሙበታል። ሌዝሊ ሌፍኮ በሂመን ራይትስ ዋች ድርጅት የአፍሪካ ጉዳዮች ምክትል ዳይሬክተር ናቸው። ይህ ጠንካራ የመንግስቱ ረጅም ክንድ ከባድ ዋጋ ያስከፍላል ይላሉ ሌዝሊ ሌፍኮ። ዛሬ በኢትዮጵያ ዜጎች በሰላማዊ መንገድ ሀሳባቸውን መግለጽ የሚችሉበት ምንም ነጻነት የለም። ዜጎች በጋዜጣም ይሁን በተቃውሞ ሰልፍ ሀሳባቸውን መግለጽ አይችሉም። እናም አንዱ ያለን ስጋት ይህን መሰሉ የኢትዮጵያ መንግስት የሚጠቀምበት በብረት ሰንሰለት አይነት የማሰር ዘዴ በሀገሪቱ ዘላቂ መረጋጋት ሊያመጣ የማይችል ጥንስስ ነው የሚል ነው። የኢትዮጵያ መንግስት ግን የጸረ ሽብር ህጉን የሀገሪቱን ደህንነት ለማስጠበቂያነት እንጂ ለሌላ ምንም ጉዳይ አልጠቀምበትም ሲል በተደጋጋሚ አስተባብሏል። ኬንያም እንዲሁ ለፖሊስ ኃይሉ ይበልጥ ስልጣን በመስጠት ተጠርጣሪ አሸባሪዎችን ይዞ ማሰር እንዲችል ህጓን ለማሻሻል አቅዳለች። ኬንያም እንደ ኢትዮጵያው ጸረ ሽብር ህግ ሁሉ በጸጥታ ጥበቃ ስም የሰብአዊ መብቶችን ለመጣስ ልትጠቀምበት ትችል ይሆናል የሚሉ ጥያቄዎችን አስነስቷል። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ተከታዩ የዛሬ ሐሙስ መደበኛ ፕሮግራም ባህልና ማህበረሰብ ባህልና ማህበረሰብ ለምሽቱ ባለፈው ሳምንት ዝግጅቱ ቤተኛ እንግዳ ሲል ካስተዋወቀን ወጣት ባለቅኔና ደራሲ ጋር የጀመረውን ተከታታይ ወግ የመጨረሻ ክፍል ነው ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ከእንግዳው በዕውቀቱ ስዩም ጋር በጀመሩት በዚህ ተከታታይ ወጋቸውም የሥነ ጽሑፍንና የሌሎች የፈጠራ ጥበቦች የዛሬ የኢትዮጵያ ይዞታ ዕድሎችና ፈተናዎች መልከት ያደርጋሉ። ወደ ዝግጅቱ ንለፍ። በዕውቀቱ ስለ ኢትዮጵያ ሥነ ጽሑፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር ባንተ ቋንቋ ልጠቀም ነው ሽርፍራፊ ታሪኮች በሚል ወጎች እንጽፋሀል እነኚህ ወጎች ብዙዎች ካነበቡ በኋላ ይዘዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ የቀልድ ለዛዎቹ፣ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ግና ብዙ ስራዎችንም እንደምናይም ነው የምንነጋገረው ስለ ኢትዮጵያ ስነ ጽሑፍ እስኪ እናውራ። እንደ ጸሀፊም እንደ አንባቢም ዛሬ ያለን የስነ ጽሑፍ አዝማሚያ በስነ ግጥሙም በልቦወለድ ስራዎቹም፣ ምናልባት ሌሎችንም አለፍ ብለን ማየት እንችላለን። የአንተ ትዝብቶች የአንተ ዘመን ጸሐፊዎች ከአንተ ከቀደሙት፣ ከዚያም ከነሱ በፊት ከነበሩት አንጋፋዎቹን ያነሳቸውን አዲስ ዓለማየሁን፣ ዮሐንስ አድማሱን፣ የጥንቱን የፍታሄ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ፣ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ የምትላቸው? እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። ምክንያቱ በአንድ በኩል ግልጽ ነው። በማህበረሰቡ ውስጥ ያሉ ትልልቅ የሚባሉት የማህበረሰብ አውታሮች ሲወድቁ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። ለምሳሌ ድህነት ሲበዛ፣ ኢኮኖሚ ሲወድቅ፣ የማሰብና ሀሳብን የመግለጽ መብት ሲመታ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። የተያያዘ ነገር ነው። ትምህርት ጥራቱ፣ ትምህርት ስነ ጽሁፍን እንዲያጣጥሙ ተለማምደው የማያድጉ ከሆነ ልጆች እንዴት ነው ስነ ጽሁፍ የሚወዱት? ደራሲ የማይበረታታ የማይሸለምና ወድቆ ሲገኝ ደግሞ የሚያነሳው አካል ሳይኖር ሲቀር በባዶ ሜዳ ድርሰት ሊገኝ አይችልም። እና ምናልባት በታሪካዬ ነው በቀዳማዊ ኃይለሥላሴ ጊዜ ከነበረው ከዛም አልፎ እንዲሁም በደርግ ከነበረው በከፋ መልክ ድርሰት እየወደቀ የመጣ አይመስለኝ። ወደፊት ተስፋ አለኝ። ምናልባት ችግሩን ተረድቶ ጣልቃ የሚገባ አካል ከመጣ ሊተርፍ ይችላል። አለበለዛ ግን ወደፊት፣ ምናልባት ልክ እንደ በርኖስ፣ እንደ ክቡር ዘበኛ ብርጭቆ፣ ምናምን የድሮ ቃል ነበሩ ብቻ ልንል ነው። ልክ ነው ነበሩ ባል ይችላል። በእውቀቱ እንዳንተ ባለ ለስነ ጽሁፍ ጊዜውንም ሁሉ ነገሩን ለመስጠት ከፈቀደ ወጣት በዚህ አይነት ጠንከር ባለ አሳሳቢነቱን በሚመለከት መንፈስ ሲታይ በእርግጥ ሊያሳስብ ይገባል። ይህ አነሳሳ በግጥሙ ሊሆን ይችላል፣ በሙዚቃ፣ በፊልም በሌሎችም የጥበብ ዘርፎች ሊሆን ይችላል። ምናልባትም ከአነሳ ነው አንድ ነጥብ ጋር ይያያዛል ስነ ጽሁፉ አካባቢ ጊዜ ወስዶ የሚያነ አንባቢ ያለመኖር ብቻ ሳይሆን የዳበረ ስነ ጽሁፍ ጥሩ መጽሐፍ ችሎታ ያለውንም እንኳን እንዲጽፍ የሚጠይቃቸው ነገሮች አለመፍቀዳቸው ቅድም ያነሳናቸው ትልልቅ ነጥቦች ጨምሮ ማለት ነው። የፈጠረው ሁኔታ ምናልባትም በሌላ መንገድ ወዲያውኑ የሚደርሱ እንደ አዲስ ኢንዱስትሪ እየተስፋፋ ያለው ሲኒማ ብዙ ሰዎች ወደዛ መስክ እየገቡ እናያለን። ጥሩም ምናልባት ከቀን ወደ ቀን እየተሻሻለ ሊሆን ይችላል። በቅርበት የሚከታተሉ ሰዎች የሚገመግሙት ነው። ተጽዕኖ አሳድሮ ይሆን ው ሲኒማ ምናልባት በጣም በነጻነት ረገድ ነጻ ካልሆኑ የኪነጥበብ ዘርፎች መካከል ዋናው ይመስለኛል። እኔ እስካሁን ድረስ ልጻፍ ብዬ ያልተነሳሁት ያልሞከርኩት ነገር ቢኖር የፊልም ስክሪፕት ነው። እኛ እንደ ልብህ የምታስበውን ሀሳብ በአንጻራዊ ሁኔታ መግለጽ የምትችለው በመጽሐፍ ነው እንጂ ሲኒማ ላይ ይዘብት መጣ ሲኒማ ላይ በግልጽ ሳንሱር አለ። የግል ሲኒማ ሊሆን ይችላል፣ ዓለም ሲኒማ ሊሆን ይችላል። ተመርጠው የሚታዩ ነገሮች በጣም የተወሰኑ ናቸው። የተሰራ ሁሉ የመታየት እድል አይገጥመው በማንም ጭብጥ ላይ ሰርተ ልራቀቅ ምናምን ብትል የሰራኸው ሁሉ ያሰብህ ሁሉ ሊቀርብ አይችልም። መጽሐፍ ላይ ቢያንስ ኃላፊነቱን ራስ ትወስዳለህ እንጂ እስካሁን ደስ ባለው ሁኔታ በአንጻራዊነት እንደ ልብህ መጽፋቸው ነገሮች አሉ። ሲኒማ ላይ ስትመጣ እንዳልኩ ግልጽ የሆነ ሳንሱር አለ። ሲኒማ ስክሪፕት ጽፈው ወይም ሲኒማ ሰርተው የሞከሩ ሰዎች ለምሳሌ ሲኒማ ቤቶች ያስቃል ይለዋል። የሚታዩት የሚመረጡት ፊልሞች ወይ የፍቅር ታሪክ መሆን አለባቸው ወይ ደግሞ የሚያስቁ ነገሮች መሆን አለባቸው። ማሳቅን ጠልቼው አለም ግን በምፈልገው ዘርፍ ላይ እንዲሆን እፈልጋለሁ እና በጣም እያቀጨጨው መሄድ ይመስለኛል ዘርፉን ስለዚህ እንዳማረጡ አይቀርም ማለት ነው። መጽሐፍ ከሌለ ሲኒማው እንትለለው ይችላሉ ብለ የምትለው ነገር ብዙ ነገሮች የተያያዙ የተቆላለፉ ነገሮች ናቸው። በእውቀቱ ልግፋ ና ጣልቃ ገብቼ ላንሳል። አሁን የምትነግረን ሳንሱር ሲመጣ ቶሎ ብሎ ፈጥኖ የሚታየን የሚታወሰን ከዚህ ቀደም እንደሚደረገው ሁሉ አንድ የጽሁፍ ስራ እንዳይታተም ያን የመታተም ሂደት ማቋረጥ የሚችል አካል ነው የምናስበው። የአሁኑ የገበያም ስሜት ያለው ይመስላል። ሌላም ነገር ሽሽት ሊሆን ይችላል። ግን የሚያሳዩት መንገድ ሊሆኑ የሚገቡት ሲኔማ ቤቶች ራሳቸው ሲኔማውን እየሰሩት ይመስላል። ገና ሳይሰራ የሚጠበቀውን ነገር ከወዲሁ ግልጽ በማድረግ አሁን በምትነግረኝ እይታ አልፌ ከሄድኩኝ የምሰራውን ፊልም ምን ሊቀበሉ እንደሚችሉ ሳንሱር አድርጌ ራሴ አቅጣጫውን ወስኝ ታሪኩና ልሰራ የፈለግኩት ፊልም ሳይሆን እነሱ የሚፈልጉትን እንዳስብ ያስገድዱኛል ማለት ነው። ልክ ነው። የገበያ ጫና በጣም የሳንሱር መሰረት የፖለቲካ ፎርስ ኃይል ብቻ አይደለም፣ የገበያ ኃይልም አለበት። እዚህም አየዋለሁ፣ በተወሰነ መንገድ። አሁን አንድ ሰው አሜሪካን ሀገር ስለገባ ብቻ ነጻነትን ይቀዳጃል ማለት አይደለም። ልክ አሁን ከአምባገነን መንግስት አምልጦ መጥቶ ግን አምባገነን በሆነ የገበያ ስርዓት ውስጥ ይገባል በእውቀቱ እንድንተው አላደረግከኝም ለ ሀሳብ እንድናነሳ እንድንጠይቅ እንዲጋብዝ እያደረግከው ነው ይበልጥ መከራከሪያ የሚሆን ነጥብ ላምጣ በአንድ ወገን ገበያ እንዲዳኝ ትፈልጋለህ ጥሩ ስራ ወጥቶ ወገኑ ተቀባይነት እንዲያገኝ ጥሩ ያልሆኑ ስራዎችን አንተ ሳትከለክላቸው ገበያ እያጣራ እንዲጥላቸው ትፈልጋለህ የሚጠበቅ መንገድ አድርገን ካሰብ ነው በሌላ በኩል ደግሞ በአይነተኝነቱ ከተለመደው ከሚታወቀው መንገድ የወጡ ቀዳሚ ስራ ይዘው የሚወጡ ሰዎች ሁል ጊዜም እንደሚሆነው ከፋዮች ናቸው። አንተ እንዳልከው የሚከፍሉት ዋጋ አለ። ያን ስራ ገበያው ጋር እንዲደርስ የሚያደርግልህ ሁኔታን የሚያመቻች ሰው ካገኘ መደፈር ያለበት መውጣትና ሰው ቀምሶ ታጣጥሞት ሰዎች ወስነውለት ሳይሆን ያንን ጣዕም እሱ ወስኖ እንዲወስድ እንዲጥለው ነው የምጠብቀው። ከዛ አንጻር እንዴት ነው? ምንም መንገድ የለም? አንድ ሰው ሊደፍር የሚችልበት ሁኔታ በአቅም ካልተገደበ ድረስ መታተም እስከ ቻለ እና መታየት እስከቻለ ድረስ እንዳልኩ፣ አሁን እኔ በምሰራበት እኔ አሁን መጽሐፍ ጽፋ አለሁ። እስካሁን ድረስ በመጽሐፍ ላይ ግልጽ ሳንሱር ገጥሞኝ አያቅም በግሌ። ስለዚህ የማስበውን ነገር ልናገር፣ ኃላፊነት ወስጄ ልናገር፣ ልጽፍና ምን የሚገባው በመጽሐፎቼ ነው ብዬ አስባለሁ። ሲኒማ ላይ ያን ሀሳብ ወስደው ተቀባይነት እንደማይኖረው አውቃለሁ። ኢትዮጵያ ውስጥ አሁን ለምሳሌ በኢትዮጵያ ውስጥ በዘሮች መካከል ያለው ግንኙነት ወይም መስተጋብር ለኪነ ጥበብ ትልቅ ጭብጥ ሊሆን ይችላል። ሲኒማ ውስጥ ብትወስደው እንዴት ልትሰራው ትችላለህ? ጉዳዩ በጣም ስሱ ነው ተብሎ ስለሚገመት ማንም ፊት አይሰጥም። አሜሪካን ሀገር አሁን ለምሳሌ ክራሽ መሰለኛል በሬስ ላይ በዘር ላይ የተሰራ ፊልም አለ። አሁን ብዙም እየወጡ ነው። ቁጥር የሌላቸው ስራዎች እየወጡ ነው። የቀደመውንም የአሁኑንም ታሪክ በማህበረሰቡ መካከል መግባባት የሚፈጥሩ ኃላፊነት የሚሰሩ ነገሮች ሆነው ሊሰሩ የሚችሉ ብዙ ጭብጦች አሉ። እነሱን የሚያስነካ ነገር የለም። ልሰራቸው የምችላቸው ነገሮች በጣም ውስን ናቸው። ማንም ያውቃቸዋል። የፍቅር ታሪክ ነው። ኮሜዲ ሊሆን ይችላል። ሮማንቲክ ኮሜዲ የሚባል ችክ ያለ ዘይቤ ያለ እሱ ላይ ብቻ ነው እንድትሰራ የሚፈቀድልህ ማለት ነው። ሊያዋጣህ ምናልባት የቤት ክራይ የምትከፍልበት ገንዘብ ልታገኝበት ይችላል፣ ግን መንፈስን ሊያደክፍ አታገኝ አይችልም። የምትጨምረውም ነገር የለም። ስ ሌላ አሳሳቢነትን ትኩረት የሚሰጥ ጭብጥን ያነሳው እንግዲህ እንደ ወትረው ሁሉ ቆይታ ተጠናቀ። ወደ ኢትዮጵያ ልትሄድ የቀሩ ጥቂት ሳምንታት ናቸው። ቅድም እንደ ገለጽክልኝ ያየሃቸው ጎላጎላ ያሉ ነጥቦች አካፍ ልህናል ከመጨረሻ ስራህ በኋላ ለህትመት ሊደርስ የሚችል የሰራኸው የተጠናቀቀ ነገር ካለ ወይም በመንገድ ላይ ያለ በመጠናቀቅ ላይ ያለ ወይም ደግሞ በሌላ የኪነ ጥበብ መስክም ከመጨረሻ ስራህ በኋላ የተሰራ ነገር አለ የተሰሩ የተሰራ ብቻ ሳይሆን የተሰሩ ስራዎች አሉ። የትምህርት ጉዳይ በተለያየ መንገድ በተለያየ ጣጣ ምክንያት እየዘገዩ ናቸው እንጂ የተሰሩ ስራዎች አሉ፣ ግን በቅርቡ ጣጣቸውን ጨርሰው ይመጣሉ ብዬ አስባለሁ። ከዛ በፊት ምናልባት አገሩን ከመልቀቅ በፊት ይህን ሀገር ከመልቀቅ በፊት ወደ አትላንታ ያሉ ወዳጆች አሉኝ። እነሱ ጋብዘውኛል በሎሬት ስነ ጽሁፍ ማህበር በኩል አጠር ያለ የስነ ጽሁፍ ምሽት አዘጋጅተን ግጥም እናበባለን ብለናል። ግጥም ና መጣጥፍ እናበባለን ብለናል። እዛ ግድም የተገኙ ሰዎች ያገኘል ብቅ እንዲሉ በዚህ አጋጣሚ ጥሪ ያቀርባለሁ። ተጋብዘዋል እንግዲህ በዚህ ዋሽንግተን ዲሲ ና አካባቢው በጣይቱ ማዕከል የቀረቡ ዝግጅቶች ላይ የመካፈል እድልም ያልነበራቸው ነገር ግን በዚያ ጊዜና ቦታ መገኘት የሚችሉ በይፋ ተጋብዘዋል እያለ ነው በእውቀቱ ሳይመለስ ተሳተፉ፣ ዝግጅቱ ላይ ተገኙ ብለን እንጋብዛለን። በእውቀቱ ቅድም የነገር የገለጽክልኝ የመጨረሻ አስተያየትህ ላይ ስራዎች ብልሃል ከአንድ በላይ መሆኑን አመልክትሃል፣ ና የስነ ግጥም ስራዎች ናቸው፣ ልብ ወለድ ድርሰቶች ናቸው። ዝርዝር ውስጥ ባንገባ እንኳን የምንጠብቀውን እንወቅ፣ የግጥም ስራዎችና ሌሎች ብለን እናስባቸው። ዘርፉን ለመናገር ብዙም አልደፈርክም። ብዙም አለፋም በኋላ አንባቢ የሚዳኘው ነገር ቢሆን ጥሩ ነው ብያለሁ። ምን ያህል ጊዜ ሊቆይ ይችላል? በቅርቡ ብለን ዝም ብለን እንለፈው። ይሄ ቅርቡ እንግዲህ መቼ እንደሆነ አናውቅም። እንጠብቃለን። በእውቀቱ ስራዎች ከወጡ በኋላ አንብበን ተረድተን፣ ወይም ደግሞ ጥያቄ ይዘን መልሰን እንደምንገናኝ ተስፋ አድርጋለሁ። ቀሪ ቆይታ የተሳካ እንዲሆን እመኛለሁ። በእውቀቱ ስዩም እግዚአብሔር ይስጥልኝ። ይህም አሉላ በጣም አመሰግናለሁ። በድጋሚ ጋብዝ ስለ አወጋን አመሰግናለሁ። ተከታዩ ዝግጅት ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሰሎሞን አባተ። ድሃ የሚባሉ ሀገሮች የአየር ንብረት ለውጥን መዘዞችና ጫና ለመቋቋም መለማመድም እንዲችሉ ለማገዝ ለተከፈተው የተባበሩት መንግሥታት ፈንድ 165 ሚሊዮን የአሜሪካ ዶላር እንደምትሰጥ አውስትራሊያ ትናንት አስታውቃለች። አውስትራሊያ ከተፈጥሮ አካባቢ ዋና ዋና በካዮች አንዷ ስትሆን ለመንግሥታቱ ድርጅት አረንጓዴ የአየር ንብረት ፈንድ ገንዘብ እንድታዋጣ ብርቱ ግፊት ሲደረግባት ቆይቷል። የተፈጥሮ አካባቢን ይዞታ ለማሻሻል አውስትራሊያ የራሷን እርምጃዎች እንደምትወስድ ሲናገሩ የቆዩት ጠቅላይ ሚኒስትሯ ቶኒ አበት ገንዘቡን በመስጠቱ ሐሳብ እምብዛም ደስተኛ ሳይሆኑ ቆይተዋል። ይሁን እንጂ ሐሳባቸውን ቀይረው 165 ሚሊዮን ዶላር እንደሚሰጡ ትናንት ጠቅላይ ሚኒስትሩ ሲያስታውቁ በመጪዎቹ አራት ዓመታት ውስጥ የሚከፈልና ሀገራቸው ከምትመድበው የውጭ እርዳታ በጀት ተቀናሽ የሚደረግ መሆኑን አመልክተዋል። ለዚህ የአየር ንብረት ለውጥ መዘዞች ማቃለያ ፈንድ ያልተጋነነ ግን አስተማማኝና በተደላደለ ሁኔታ የሚከፈል ገንዘብ ማዋጣት ለመንግስቱ ትክክለኛ ሀሳብ ይመስለኛል። ወግ አጥባቂ ናቸው የሚባሉት የአውስትራሊያው መሪ የአየር ንብረት ለውጥን ለመከላከልና መዘዙን ለመቋቋም የሚደረገውን ዓለም አቀፍ ጥረት የሚያጣጥሉ በመሆኑ ብዙ ወቀሳና ትችት ይሰነዘርባቸዋል። እንዲያውም የዓለም መሪዎች ይህንን የአየር ንብረት ለውጥ የሚባል ነገር ያለቅጥ ያጋንናሉ የሚልም አቋም እንዳላቸው ይሰማል። ሚስተር አበት ባለፈው ዓመት ወደ መንበረ ስልጣኑ እንደወጡ ወሰዷቸው የመጀመሪያ እርምጃዎች መካከል ይበክላሉ በሚባሉ ድርጅቶች ላይ ወደ ከባቢ አየር ለሚያስገቡት ለእያንዳንዱ ቶን የተቃጠለ ጋዝ ወይም ካርበን ቅጣት እንዲከፍሉ ተደንግጎ ሲሰራበት የቆየውን ህግ መሰረዝ ነበር። አውስትራሊያ የኤሌክትሪክ ኃይሏን ለማመንጨት የምትጠቀመው በአመዛኙ የድንጋይ ከሰል በመሆኑና ማዕድናትንም ወደ ውጭ ስለምትልክ በነፍስ ወከፍ የብከላ ድርሻ ሲሰላ አውስትራሊያ ካደገው ዓለም ሁሉ ከፍተኛውን ቦታ የምትይዝ የአካባቢ በካይ ሀገር መሆኗን ዊልያም ጋሎ ዋሽንግተን ላይ ያጠናቀረው ዘገባ ይጠቁማል። ጉዳዩ የተነሳው ባለፈው ወር እዚያው አውስትራሊያ ብሪዝቤን ውስጥ የሀያዎቹ ከበርቴ ሀገሮች ስብሰባ በተካሄደበት ወቅት ነበር። ያኔ መሪዎቹ ለተፈጥሮ አካባቢ ጉዳይ ትኩረት እንዳይሰጡ አውስትራሊያ ግፊት ስታደርግ ተስተውላለች። ይሁን እንጂ መሪዎቹ ለአውስትራሊያው ጉትጎታ አለመንበርከክ ብቻ ሳይሆን እንዲያውም የተጠናከረና ውጤታማ እርምጃ እንዲወሰድ ጥሪ አድርገው ነው የተለያዩት። ግዙፎቹ በካዮች የሚባሉት አሜሪካና ቻይናም ወደ አየር የሚለቁትን የጋዝ መጠን ለመቀነስና ታዳሽ ኃይልን ለማበረታታት የሚያስችል ታሪካዊ የተባለ ስምምነት ላይ ደርሰዋል። አውስትራሊያ እንደምትከፍል ትናንት ካሳወቀችው መዋጮ ጋር የአየር ንብረት ለውጥ ፈንዱ እስከ ያዝነው የአውሮፓ ዓመት መጨረሻ ድረስ እሰበስባለሁ ያለውን የ10 ቢሊዮን ዶላር አርያ መምታቱ ተነግሯል። ለዚህ ፈንድ 24 ሀገሮች ገንዘብ እንደሚያዋጡ ቃል የገቡ ሲሆን ዩናይትድ ስቴትስ 3 ቢሊዮኑን፣ ጃፓን ደግሞ 1.5 ቢሊዮኑን እንደሚሸፍኑ ተናግረዋል። የዘንድሮው የኬንያ የበቆሎ ሰብል ለአደገኛ የቫይረስ ጥቃት ተጋልጧል። ይህ ለኬንያውያን ዋነኛ ከሚባሉ ምግቦች አንዱ የሆነ ምርት ነው እንደሚጠቃ የተነገረው። በዚህ ሁኔታ ውስጥ ታዲያ ኬንያ በዘረመል ምህንድስና ላይ ጥላው የቆየችውን እገዳ ጉዳይ እንደገና እንድትፈትሽ ብዙ እንደራሴዎቿ ግፊት ማድረግ ጀምረዋል። የሀገሪቱን በምግብ ራስን የመቻል ጉዳይ ለመጠበቅና ዋስትና ላለማጣት እገዳውን የጣለው ህግ እንዲሰረዝ ነው እየጠየቁ ያሉት። በሂላሪ ሆውለር ዘገባ መሰረት ለኬንያውያኑ ኡጋሊ ለኢትዮጵያ እንጀራ እንደማለት ነው። ምናልባትም ከማንኛውም ኬንያዊ ማዕድ ስለ መጥፋቱ ብዙዎች ይጠራጠራሉ። ኬንያውያን ባሉበት ይህ ከበቆሎ ገንፎ የሚሠራ ምግብ ኡጋሊ አለ። ለብዙ ኬንያውያን በቆሎ በሌላ ሊተካ የማይችል ምግባቸው ነው ብለዋል የግብርና ተመራማሪው ሳይመን ጊቹኪ ኢትስ ስ ፒ ት በቆሎ የዕለት ተዕለት ምግባቸው ነው። ቁርሳቸውንም፣ ምሳቸውንም፣ ራታቸውንም በቆሎ የሚበሉ ሰዎች አሉ። ስለዚህ ኬንያ ውስጥ በቆሎ የለም ማለት በዚያ ረሃብ አለ ማለት ነው ብለን ነው ብዙ ጊዜ የምንናገረው። ልብ በሉ እንደ ሙዝ፣ ቦይና መጣጢስ አይነቶች ሁሉ እያሉም እኮ ነው በቆሎ ከሌለ ቸነፈር ገብቷል የምንለው። ያለፉት ተከታታይ ዓመታት ግን ለኬንያውያን እንዲህ ቀላል ዓመታት አልነበሩም። በቆሎ ፈጅ ኔክሮሲስ የሚባል በሽታ ገብቷል በማሳው ሁሉ። ይህ በሽታ በዚህ ዓመት ከአጠቃላዩ ምርት ሲሶውን ያጠፋዋል ከበቆሎ አምራቹ ገበሬም ሰባ ከመቶ የሚሆነው ለጉዳት ይጋለጣል ሲል የኬንያ ሰብል አምራቾች ማኅበር አስጠንቅቋል። ይህንን አዝማሚያ ያስተዋሉትና የሀገራቸው የምግብ ዋስትና ጉዳይ እያሳሰባቸው የመጣ ቀድሞ ዘረመ መል ምህንድስና አቋም ይዘው ይሟገቱ የነበሩ የህዝብ እንደራሴዎች ዛሬ እየተላዘቡ ብዙዎቹም አቋማቸውን እየቀየሩ እንዲህ አይነት በሽታዎችን ለመቋቋም የዘረመል ምህንድስና ውጤት የሆኑ ዘሮች ያስፈልጉናል እያሉ ነው እንዲህ አይነቶቹ ጂኤምኦ በሚል የአጽሮት መጠሪያ የሚታወቁት ዘራዘር በአይጦች ላይ ተሞክረው ካንሰር አምጥተውባቸዋል ተብሎ በመነገሩ ኬንያ በአውሮፓውያኑ የዘመን አቆጣጠር ከ2012 ዓ ም ጀምሮ የዛሬ ሁለት ዓመት ማለት ነው ምህንድስናውን ህግ ክልከላው አሁንም ጸና ነው በኬንያ የግብርናና እንስሳት ምርምር ድርጅት የሕይወታዊ ቴክኖሎጂ ወይም ባዮቴክኖሎጂ ክፍል ጊቹኪ አሁን ይህን በቆሎ ገዳይ የሆነ ቫይረስ ለማጥናት ውጭ ሀገሮች ወደሚገኙ ዩኒቨርሲቲዎች እየወሰዱት መሆናቸውን ገልጸዋል እንዲያውም ዘርተው አብቅለው ፈትሸው ደህንነቱን አረጋግጠዋል በገበሬዎቹ መካከል ስለ ጂኤምኦ ወይም በዘረመል ምህንድስና የሚሰሩ አዝዕርት ያለው አስተሳሰብ የተለያየ መሆኑን የኬንያ ገበሬዎች ማህበር ሊቀመንበር ኪፕ ኮሪር ሜንጆ ጠቁመዋል ግፊቱ እየመጣ ያለው ከእንደራሴዎቹ ነው። ምክንያቱም ጥቅሞቹን እንደዚህ አይነት ጂኤምዎች የምግብ ዋስትናችንን ለማረጋገጥ ያላቸውን አስፈላጊነት ይገነዘባሉ። እኛ እኮ እንዲሁም ሀገሪቱ ለመመገብ አገም ጠቀም እያለ በቂ ህል የማግኘት ፈተናዎች አሉብን። በዘረመል ምህንድስና ላይ የተጣለው የሕግ እገዳ እንዲነሳ ቢወሰን ሜንጆም ቢሆኑ ይደግፋሉ፣ የገበሬዎቹ ሊቀመንበር። ብዙ ሰዎች ግን የጎን መዘዞች ጉዳይ ያሳስቡታል። ተመራማሪው ጊቹኪና ባልደረቦቻቸው ያገኟቸውና ዘርተውም ምርት አንስተው ያዩአቸው ውጤታማ የበቆሎ ዘሮች በቅርቡ ለገበሬው እንዲደርሱ ይደረጋል ብለው ተስፋ መጣላቸውን ጊቹኪ ተናግረዋል። ይህ የኬንያ የጂኤምኦ ወይም የዘረመል ምህንድስና እገዳ ሊነሳ የሚችለው በካቢኔው ብቻ ነው። የሚኒስትሮቹ ምክር ቤት ደግሞ በጉዳዩ ላይ ምክር አልጀመረም። አድማጮች፣ ዝግጅታችንን ልናጠናቅቅ ጥቂት ደቂቃዎች ቀርተዋል። እናንተ ከላካችኋቸው አስተያየቶች ጥቂቱን ደግሞ እናሰማችሁ። ሄሎ ብዎች እንዴት ናችሁ? እንደምን ናችሁ? እኔ አሁን ይህን ማ አሳብ ለመስጠት ፈልገው የኢትዮጵያ መንግስት አስተያየት ለመስጠት ነው። አሁን የሚያደርገው በጣም አጨካክል አጨካክል የተሞላበት ነው። አጨካክል የተሞላበት ነገር ደግሞ ከምንም አያደርስም። ታሪክ ተዘዋዋጭ ነው። አለም ተዘዋዋጭ ናት። ለዘር ለወገን ተላልፎ የሚሰጥ ነው። ስለዚህ የኢትዮጵያ መንግስት ሊያስብበት ና ሁሉም ላይ የሚጨምሩበት ጥሩ ነው ላለ አመሰግናለን ነት ያስ እውነቱንም ከዚህ ከአሜሪካን የምደውለው ባለፈው አዲሱ የኮሚኒኬሽን ሚኒስተር ዴታውን አቅርበ ጠይቀው ነበረ እና በእውነት የተወጣው ትክክለኛ ፕሮፌሽንንም ቢሆን ቴንኪዩ ለማለት ነው እንደዚህ አይነት ቻሌንጅ የሚያደርጉ ጥያቄዎችን ጠይቀው ባለስልጣኑ በእውነት የአንተን ጥያቄ እንኳን መመለስ አቅቷቸው ነው ያየሁት። ትክክለኛ በቃ ፕሮፌሽንን ነው እንደዚህ አይነት የተወጣው። እና ጋዜጠኛ ደግሞ እንደዚህ ሲሆን ነው ትክክለኛ የሕዝብን ጥያቄ ይዞ ወጥቶ ሲጠይቅ ነው እና በእውነት የኢትዮጵያ ባለስልጣን የተጻፈላቸውን ተጽፎ የመጣላቸውን አንብቦ ሲመልሱ ነው እንጂ እንደዚህ አይነት ጥያቄ ቻሌንጅ ሲደረጉ አይቶም ሰምተንም ስለማናቅ ነው እና በጣም በጣም በጣም በእውነት አመሰግናለሁ። ቴንክ ዩ አድማጮች፣ አሁን ደግሞ የፕሮግራም መልእክት በድጋሚ የኢትዮጵያ ብሔራዊ ምርጫ የፊታችን ግንቦት 16 2007 ዓ ም ይከናወናል። ነፃና ሚዛናዊ ምርጫ ለማከናወን የጋዜጠኞች በነጻነት የሁሉም ወገን እንቅስቃሴዎችን መዘገብ አስፈላጊ ነው። በኢትዮጵያ ያለው የመገናኛ ብዙኃን ሁኔታ ምን ይመስላል? በሀገር ውስጥ ከሚሰሩና በስደት ከሚገኙ ጋዜጠኞች ጥቂቶቹን ለውይይት ጋብዘናል። የኢትዮጵያ የመገናኛ ብዙኃን ወይም የፕሬስ ነፃነት ላይ ያሏቸውን ጥያቄዎች ነገ በኢትዮጵያ አቆጣጠር ከ11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ይመልሳሉ። ለውይይት የጋበዝናቸው ሰዎች ነገ አርብ ማለት ነው። ጥያቄዎቻችሁን ፈጥናችሁ በ202259942 የውስጥ መስመር 14 ወይም በኢሜይል ሆን አት ቪኦኤ ኒውስ ዳት ካም አለዚያም በፌስቡክ አድራሻችን እስከ ዛሬ ምሽት ድረስ እንድትልኩልን እንጋብዛለን። እንግዲህ ዛሬ ማምሻውኑ ነው። ጥሪዎቻችሁን፣ መልክቶቻችሁን ላኩልን ጥያቄዎቻችሁን። አሁን ለማጠቃለያ ዜና ወደ ቆንጂት ልመልሳችሁ። ፖሊስ ባለፈው ቅዳሜ ቁጥጥር ስራ ውሏቸው ከነበሩት የዘጠኙ ተቃዋሚ ፓርቲዎች አመራር አባላትና ሌሎች ከሶስት ሰዎች በስተቀር በሙሉ እንደፈታ ታወቀ። ሰላማዊ ሰልፉን ለመካፈል በለቱ በመስቀል አደባባይ የተገኙ ወደ የክፍለ ከተማቸው ከተላኩ በኋላ በማስጠንቀቂያ እንደተለቀቁ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ገልጸዋል። ከአርብ ህዳር 26 ቀን በፊት የተያዙ ሰዎች ግን ዛሬም እንዳልተፈቱ ነው ፓርቲው ያስታወቀው። የዩናይትድ ስቴትሱ የዜና መጽሔት ታይም ማገዚን ኢቦላን ለመዋጋት በተያዘው ዘመቻ የተጠመዱትን የህክምና ባለሙያዎች የአመቱ ሰዎች ሲል ሰይሟል። የታይም መጽሔት ዋና አዘጋጅ ናንሲ ጊብስ ዛሬ እንዳስታወቀችው የውጊያ ዘመቻ ላይ ባለችው ኢቦላን ለመጋፈጥ የተሰማሩትን ዶክተሮች፣ ነርሶችና ሌሎች የህክምና ባለሙያዎች የራሳቸውን ህይወት ለአደጋ በማጋለጥ ጭምር ያለማት መታከት ባሳዩት ብርታት፣ ጥንካሬና ቁርጠኝነት ለስያሜው በቅተዋል ብላለች። ክብራትና ክቡራን አድማጮች፣ አንዳንድ አጠር አጠር ያሉ መረጃዎችን እናካፍላችሁ ከመሰነባበታችን በፊት ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ ሀያ ብር ከአስራ አምስት ሳንቲም ነው የተመነዘረው። ይሄ አማካዩ ነው። የመሸጫ ዋጋ እርሶ አንድ ዶላር ካሎት የሚሰጡት ሀያ ብር ከዜሮ አምስት ሳንቲም ነው ወይም በርከት ካለ 20 ብር ከ05 4 ሳንቲም ያገኛሉ። መግዛት ከፈለጉ ደግሞ እርሶ አንድ ዶላር ካለውት 20 ብር ከ25 አራት መክፈል አለቦት። ዶላር መግዛት የሚፈልጉ ከሆነ ማለት ነው። 20 ብር ከ25 ሳንቲም ነው። አዲስ አበባ ነገ ከፍተኛ ሙቀቷ 23 ዲግሪ ሴልሽስ ዝቅተኛው 6 ይሆናል። ፀሐያማ ሆና ትውላለች አሁን ማምሻውን ባገኘሁት ትንበያ መሰረት ክብራትና ክብሯን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራማችንን የመራልን ንጉሡ ታምሬ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየንን፣ አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በቀደም በሚለው በአንድ ሰዓት በኋላም በሶስት ሰዓት እንገናኛለን። በሰላም ደሩ። Voice of America. Yeah. The o.